ወደ ሁለተኛው አጋማሽ አሁን ስንሻገር ሳምንታዊው የስፖርት ክፍለ ጊዜ ቀዳሚው ነው። ኬንያዊው ዴቪድ ራዲሻ እና የክሮኤሽያዋ ተወላጅ ብላንካ ቭላሲች የዓመቱ የዓለም ምርጥ አትሌቶች ተባሉ። ትናንት ማታ የሽልማቱ ሥነ ሥርዓት ከተካሄደባት ከተማ ከሞናኮ ፍቅሩ ኪዳኔን ይዘናል። እጩ ተወዳዳሪዋን አትሌት መሠረት ደፋርንም አነጋግረናል። በኒውዴልሂ የህንዱ ማራቶን ደግሞ በሴቶቹ የኢትዮጵያ አትሌቶች ከአንደኛ እስከ ሰባተኛ ተከታትለው በመግባት ታሪክ መሥራታቸውን እናገኛለን። በወንዶቹም ድል ተቀዳጅተዋል ይላል የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምን አምሽታችኋል የተከበራችሁ አድማጮቼ። አዎን ዴቪድ ሩዲሻ ከኬንያ፣ ብላንካ ቭላሲች ከክሮኤሽያ ሆነዋል የዓመቱ ማለትም የ2010 የዓለም ምርጥ አትሌቶች የ የአንድ ዓመቱ ሩዲሻ ዘንድሮ በ800 ሜትር ሩጫ ውድድር ሁለቴ የዓለምን ክብረ ወሰን ሰብሯል። በመጀመሪያ በርንሊን ላይ በሌላው ኬንያዊ በዊልሰን ኪፕኬተር ለ13 ዓመታት ተይዞ የቆየውን ሬኮርድ በመስበር 1 ደቂቃ ከ4109 ሴኮንድ ገባ። ከአንድ ሳምንት በኋላ ሪቲ ላይ 1 ደቂቃ ከ4101 ሴኮንድ በመጨረስ የራሱን ክብረ ወሰን አደሰ። በርቀቱም በ12 ውድድሮች አሸንፏል። በአፍሪቃም ሻምፒዮና ሲሆን በዚሁ ርቀት ክሮኤሽያ ስፕሪት ከተማ በተካሄደው አህጉራዊ ውድድር ቀድሞ በመግባት ዋንጫውን አንስቷል። ብላንካ ቭላሲች ደግሞ 2 ሜትር ከዜሮ 8 ከፍታ በመዝለል በታሪክ ሁለተኛዋ አትሌት ናት። ለመጀመሪያ ጊዜም የአውሮፓ ሻምፒዮና ሆናለች። ከ14 ውድድሮች በ12ቱ አሸንፋለች። በሴቶቹ ዘንድሮ ምርጥ የዓለም አትሌት ለመሆን ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በመጨረሻ ካቀረባቸው አስር አትሌቶች ኢትዮጵያዊቷ መሠረት ደፋር አንዷ ነበረች። በዓለም ዙሪያ የሚገኙ ደጋፊዎቿ እንድትምረጥ ድምፅ በመስጠት የተባበሯት በመሆናቸው እዚህ ላይ ማመስገን እፈልጋለሁ። ዘመቻው ቀላል አልነበረም። በሦስትና አምስት ሺህ ሜትር ሩጫ ውድድሮች ታዋቂዋ መሠረት ደፋር በኦሎምፒክና በዓለም ሻምፒዮና በአምስት ሺህ የወርቅ ሜዳሊያ ተሸላሚ ናት። በ2006 እና በ2007 በርቀቱ የዓለምን ሬኮርድ እስከ 2008 ይዛ ከቆየች በኋላ የተነጠቀችው በገዛ አገሯ ልጅ በአትሊት ጥሩነሽ ዲባባ ነው። በ2004 አቴንስ ኦሎምፒክ በ5000 ወርቅ፣ በ2007 ኦሳካ ጃፓን የዓለም ሻምፒዮና ውድድር በ5000 ወርቅ፣ በ2004 ቡዳፔስት፣ በ2006 ሞስካቫ፣ በ2008 ቫሌንሲያ በ2010 ዱሃ በአዳራሽ ውስጥ የዓለም ሻምፒዮና በ3000 ሜትር በሁሉም የወርቅ ሜዳሊያዎችን ሰብስባለች በ2006 በአምቡስ የአፍሪካ ሻምፒዮና በ5000 ወርቅ በ2003 አቡጃ ናይጄሪያ እና በ2007 አልጀርስ ቱኒዚያ ላይ በተካሄዱ የኦል አፍሪካ ጌምስ በ5000 ወርቅ ዝርዝሩ ብዙ በጣም ብዙ ነው በመሠረት ደፋር የሜዳሊያ ቤተ መዘክር የተደረደረው የወርቅ የብርና የነሐስ ሜዳሊያ ስብስብ ዛሬ ጠዋት ፈረንሳይ ሀገር ሆቴል ክፍሏ ውስጥ እንዳለች በስልክ አግኝቻት አለው። እንደምን አደርሽ መሰረት? ደህና እግዚአብሔር ይመስገን። የአመቱ ምርጥ ኮከብ አትሌት ተሸላሚ እንድትሆኚ ከመላው ዓለም የሚገኙ ኢትዮጵያውያን ደጋፊዎችሽ ጥረት አድርገዋል። በእውነቱ ሊመሰገኑ ይገባል። እስቲ ካንችል ስማ ምን አስተያየት አለሽ ስለ አጠቃላይ የሽልማቱ ሁኔታ? አዎ በዚህ አመት እንግዲህ ያው የአለም ኮከብ ለመባል አስር ሴት አትሌቶች ተመርጠን ነበረ። ከዛም በኋላ የመጀመሪያው የቦት ነበር እሱንም በጥሩ አጠናቅቄያለሁ። በመላው ኢትዮጵያ የሚገኙ ሕዝቦች ጥሩ ቦታ አድርገውኛል። ያው ከዛም በኋላ አይደፍሌፍ በሚያወጣቸው መስፈርት መሰረት ክረውሻዋና ኬንያው የዓለም ኮከብ ተብለዋል። እንግዲህ ይሄን ይመስላል። ከዋነኞቹ ውጭዎች ማለት ከመጨረሻዎቹ ሶስቱ አንዷ ደረጃ ደርሰች ነበር ትልቅ ውጤት ነው ይመስለኛል ይህ በራሱ አዎ፣ ያው ትልቅ ውጤት ነው ከዚህ በፊትም በሁለት ሺ ስድስት ና በሁለት ሺ ሰባት ላይ ጥሩ ውጤት አስመዝግብ ያለው በራሱ አስር ውስጥ መግባት ራሱ በጣም ትልቅ ውጤት ነው። ከዓለም አስረኛ ውስጥ መግባት ትክክል ነው። በቅርቡ በስቱትጋርት ጀርመንና ስቶክሆልም ስዊድን የሶስትና አምስት ሺህ ሜትር ሩጫ ውድድሮች እንደምትሳተፊ ተዘግቧል። አዲስ ክብረ ወሰን ለማጻፍ አልመሻል ይባላል። እንግዲህ አሁን ያው ትሬኒንግን የጀመርኩት ከባለፈው ሲዝን ከረፍቴ በኋላ ከ አስራ አምስት ቀን በፊት ትሬኒንግ ጀምሬ ያለው አሁን ከሁለት ወር ተኩል በላይ ይቀረኛል። ከዚህ በኋላ ያለኝን ትሬኒንግ ጠንካራ ትሬኒንግ ሰርቼ በራሴ የያዝኩትን የአለም ክብረ ወሰን በድጋሜ ለመሞከር ሞክራለሁ። በዳጉስ የአለም ሻምፒዮና ውድድር በየትኛው ርቀት ነው የምትወዳደሪው? በዴጉ የአለም ሻምፒዮና በአምስት ሺህ ሜትር ለመሳተፍ ነው እቅዴ። መሰረት አንዴ ደግሞ እዚህ ዩናይትድ ስቴትስ ፊላዴልፊያ ከተማ በተካሄደው የግማሽ ማራቶን ለመጀመሪያ ጊዜ ተሳትፈሽ፣ 1፡07፡45 ጥሩ ጊዜ አስመዝግበሻል። ከትራኩ ውድድር የመውጣት እቅዳለሽ ማለት ነው? ወደ ማራቶኑ ጠቅለሽ ልትገቢ አስበሻል እንዴ? መሰረት፣ አይ ፊላደልፊያ የሮትኩት ለመሞከር ብዬ ነው። ማለትም ሌላም ከካምፓኒ ጋር ውል ስለነበረኝ ሀያ አንዱን ኪሎ ሜትር የወሰንኩት በዛ ምክንያት ነው እንጂ ወደ ማራቶንና ሀያ አንድ ኪሎ ሜትር የመቀየር ሀሳብ የለኝም። በትራክ ላይ ትንሽ መቆየት ፈልጋለሁ። መሰረት ደፋር ለጊዜሽ ከልብ አመሰግናለሁ። እሺ በጣም አመሰግናለሁ። እኔም እውቁ የስፖርት ጋዜጠኛና ደራሲ ፍቅሩ ኪዳኔ እንደሁ ጡረታም ወጥቶ ይህን ከመሰለው ዓለም አቀፍ መድረክ አይርቅም። እንደ ሁሌውም በክብር እንግድነት ተጋብዞ በሞንቴ ካርሎ ምርጥ የዓመቱ የዓለም አትሌት ሽልማት ስነ ስርዓት ላይ ተገኝቷል። ገና ከመንገድ እንደ ገባህ እንዳያስኩህ እገምታለሁ። አቶ ፍቅሩ እንደ ምን አድረሃል? ደህና። ከቀድሞው የተለየ ነገር ነበረው የዘንድሮው ሽልማት ስነስርዓት። በየዓመቱ በሞናኮ በዓለም አቀፍ አትሌቲክስ ፌዴሬሽን የሚዘጋጀው የአትሌቶች ምሽት የሞናኮ አገረ ገዢ የሉል አልቤር እና የአይ ደብሊው ኤፍ ፕሬዚደንት ላሚንዲያክ በተገኙበት ተከናውኗል። በዚህ ምሽት የሚጋበዙት ሁሉ ስሞኪንግ መልበስ አለባቸው። እንደ አጋጣሚ ሆኖ በስተግራዬ በኩል ቁጭ ብላ የነበረችው የቡልጋሪያ ተወላጅ የሆነችው ስቴፍካ ኮስታዲኖቫ አሁንም የከፍታ ዝላ የአለም ክብረ ወሰንን በሁለት ሜትር ዜሮ ዘጠኝ እንደያዘች ነው። በዚሁ ምሽት ሌሎች የስምንት መቶ ሜትር ሻምፒዮኖች ነበሩ። አልቤርቶ ሆንቶሬና የኩባው ተወላጅ እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ሰባ ስድስት የሞንትሪያል ኦሊምፒክ ሻምፒዮን እንግሊዛዊው ሴባስቲያን ኮ እንደ ሮፓ ቆጣጠር በሺ ዘጠኝ መቶ ሰማኒያ አንድ የዓለም ሻምፒዮን ዊልሰን ኪፕኬተር ዜግነቱን ከኬንያ ወደ ዴንማርክ ቀይሮ እንደ ሮፓ ቆጣጠር በሺ ዘጠኝ መቶ ዘጠና ሰባት ሁለት ጊዜ የዓለምን ሬኮርድ ያሻሻለው ነበሩ። ከኢትዮጵያ መሰረት ደፋርና ባለቤቷን እንዲሁም ኤርትራውያን አትሌት ዘረሰናይ ታደሰን አግኝቻቸዋለሁ። መሰረትም ሆነች ዘረሰድና በዚህ አመት ለፍጻሜ ምርጫ ከቀረቡት ከወንድና ሴት አስር አስር አትሌቶች መካከል ነበሩ። ምሽቱን ያደመቀው ካዛብ የተባለ ከማርቲኒክ ደሴት የመጣ ኦርኬስትራ ነበር። ሞናኮ በተባበሩት መንግስታት ድርጅት የታወቀች፣ አምስት ሺህ ስድስት መቶ የሀገሩ ተወላጅ ሲኖሩ ከሌላ ሀገሮች መጥተው የሚኖሩ ሀብታሞችና ከጎረቤት ፈረንሳይ እና ጣሊያን የመጡ ሰራተኞች ጋር ሀያ አምስት ሺህ ነዋሪዎች ያላት ነች። አመሰግናለሁ አቶ ፍቅሩ በወዲያኛው እሁድ የፒያሳ ልጅ መጽሐፍን አስመልክቶ ከእና አዲሱ ጋር በጀመርከው ውይይት እንገናኛለና መልካም ቸሪቅ ተመን ጠና ያስትልኝ ወደ ሌላ አትሌቲክስ ስፖርት ዜና ስናልፍ ኒው ዴልሂ ህንድ ከተማ ትላንት እሁድ በተካሄደው የሴቶቹ ግማሽ ማራቶን ሩጫ ውድድር በአትሌት አሰለፈች መርጊያ የተመራው ስኳድ ከአንደኛ እስከ ሰባተኛ ተከታትሎ በመግባት ታሪክ ማስመዝገቡን እናገኛለን። በ68 ደቂቃ ከሰላሳ አምስት ሴኮንድ አንደኛ አሰለፈች መርጊያ፣ መሪማ መሐመድ ሁለተኛ፣ ውዴይመር ሦስተኛ ሶስተኛ አበሩ ከበደ አራተኛ፣ አጸደ ባይሳ አምስተኛ፣ መስታወት ቱፋ ስድስተኛ፣ ፈይሴ ቦሩ ሰባተኛ። በእውነትም አስደናቂና አስደሳች ውጤት ነው። በወንዶቹም ጥሩ ውጤት ተመዝግቧል። ከአንደኛው ኬንያዊ ከጄፍሪ ሙታይ ቀጥሎ በሁለተኛና ሦስተኝነት ተከታትሎ የገቡት ሌሊሳ ደሲሳና ያዕቆብ ያርሶ ናቸው። ይህም በዚሁ ላብቃ። ካለኝ ጊዜ አንጻር አድማጮች፣ በእግር ኳሱ የተወዳጁን የእንግሊዝ ፕሪሚየር ሊግ የሳምንቱን መጨረሻ ፍልሚያ በአጭሩና የደረጃ ሰንጠረዡን ብቻ አይቼ አበቃለሁ። የበርሚንግሃሙ አጥቂ ሊ ቦየር በ17ኛው ደቂቃ ላይ በጭንቅላቱ ገጭቶ ያስቆጠራት ብቸኛ ድንቅ ጎል ቼልሲን ጉድ አርጋለች። ቼልሲ አንድ ለዜሮ ተሸንፎም ታዲያ የደረጃ ሰንጠረዡን በ28 ነጥብና በ19 የግብ ክፍያ ዛሬም በአንደኝነት እየመራ ይገኛል። ማንቸስተር ዩናይትድ ዊገንን ሁለት ለባዶ ቀጥቶ እርሱም በ28 ነጥብ እኩል ከቼልሲ ጋር ተቀምጧል። የግብ ክፍያው 13 በመሆኑ ግን ሁለተኛ ነው። ሌላው ከባድ ሚዛን አርሰናልም በቶተንሃም ሶስት ለሁለት ተገርፏል። በ26 ነጥብ በሦስተኛ ደረጃ ላይ ይታያል። ቦልተን ኒውካስልን በአሳፋሪ ሁኔታ አምስት ጎል አቅሞ አንድ ገብቶበት ተለያይቷል። በ22 ነጥብ አራተኛ ነው። ሊቨርፑልም ዌስትሃምን ቀጥቷል፣ ሦስት ለምንም ነው። ያውም ገና በመጀመሪያው 45 ደቂቃ ጊዜ ውስጥ አከታትሎ በማግባት አስደንግጦ የሸኘው። በዚሁ ላብቃ፣ አድማጮቼ። ሳምንት በተመሳሳይ ዝግጅት አገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።